በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጆሃንስበርግ ከተማ በአፍሪካ ሕብረት የመሪዎች ጉባኤ ወቅት ከአሜሪካ ድምጽ ራዲዮ ጣቢያ ጋር ተወያይተዋል። ባለስልጣኗ በዚህ ከቪኦኤ ጋር ባካሄዱት ቃለ ምልልስ የመሪዎቹን ጉባኤ በአብዛኛው ባነጋገሩ አራት ነጥቦች ላይ አትኩረዋል። ዘጋቢያችን አኒታ ፓውል ተከታዩን አድርሳናለች። ሰሎሞን ክፍሌ ያቀርበዋል። በዘንድሮው የአፍሪካ መሪዎች ስብሰባ ላይ ብዙ አነጋግረዋል የተባሉ አራት ጉዳዮች የትኞቹ ናቸው? አንደኛው አጨቃጫቂው የሱዳኑ ፕሬዝደንት ኦማር አልበሽር በጆሃንስበርጉ የመሪዎች ጉባኤ ላይ መገኘት ነው። ሁለተኛው በደቡብ ሱዳን የቀጠለው ውጊያ፣ ሦስተኛው የቡሩንዲው የፖለቲካ ቀውስና አራተኛው የአፍሪካ መሪዎች ሥልጣን ላይ ለመቆየት የሚያደርጉት ሙከራ እየተለመደ መምጣቱ ሲሆን ትልቁ ጥያቄ ደግሞ ከአፍሪካ ህብረት ችግሮች በኋላ እውን ድርጅቱ አሁንም ታማኝነት አለው የሚለው ነው። በዩናይት ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለተነሱት ለእነዚህ አራት ነጥቦች ተራ በተራ ይመልሳሉ። ያስቀደሙት ባነታራኪው የሱዳኑ መሪ ኦማር አልበሽር በመሪዎቹ ጉባኤ ላይ መገኘትን ነው። ኢንትረስቲንግ ዩ ኮ ኮንትሮቨርሲ ቢካ ፎ ፍሪካንስ ድ ናት ፒር ቱ ቢ ኮንትሮቨርሲ የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው። ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለኛ ግን በጣም አነጋጋሪ ሆኖን ነው ያገኘ ነው። ምክንያቱም አልበሽር ተይዘው እንዲታሰሩ አይሲሲ ማለትም ዓለም አቀፉ የወንጀል ፍርድ ቤት ላወጣው ማዘዣና ጥረት ድጋፋችንን ሰጥተናል። የአይሲሲ ፈራሚ ሌሎች የአፍሪካ ሀገሮችም ፕሬዚዳንቱን ይዘው ለፍርድ እንዲያቀርቡ አበረታተናል። እነኛ የሰብአዊ ፍጅት ሰለባዎችና ሌሎች ሱዳን ውስጥ ስቃይ የደረሰባቸው ሰዎች ፍትህ ለማግኘት እድል ሊኖራቸው ይገባል። ያ ሳይሆን ቀርቶ የበሽር ጉባኤው ላይ መገኘት ዓላማውን ወደ ኋላ የጎተተ ይመስለኛል። ሊንዳ ቶማስ ግሪንፊልድ ሌላው በስፋት የተችበት ጉዳይ በደቡብ ሱዳን የቀጠለው የእርስ በርስ ጦርነት ነው። ውጊያው ከጀመረ አመት ተመንፈቅም አልፎ መፍትሔ አለመገኘቱ አሳዛኝ ነው ብለዋል። ለደቡብ ሱዳን ህዝብ ሰላም መገኘት አለበት ሲሉም አበክረው መክረዋል። ቶማስ ግሪንፊልድ በደቡብ ሱዳን ሰላም ለማስፈን በእርግጥ ብዙ መሰራት ይኖርበታል። ግጭቶቹ ከጀመሩ ከአንድ ዓመት ከስድስት ወር በኋላ እንኳን ለደቡብ ሱዳን ህዝብ ሰላም ማምጣት ባለመቻላችን ደግሞ ክፉኛ አዝነናል። ስለዚህ ተፋላሚ ወገኖች ለሰላም መንገድ ይፈልጉ ዘንድ ተጨማሪ ተጽዕኖ የማድረጉን ጥረት በጣም እንደግፋለን። በተባበሩት መንግስታት ድርጅት በኩል ደግሞ ተጨማሪ ማዕቀብ እንዲጣል እንገፋለን። እስካሁን ጫናው የተሰማቸው አይመስልም። በመሆኑም ነው በውጊያው የቀጠሉት። እንደምታውቂው በጦርነቱ ሳቢያ ብዙ፣ በጣም ብዙ ሱዳናውያን ተጎድተዋል። በሺዎች የተቆጠሩ ሰዎች በስደት ድንበር አቋርጠው ገብተዋል። ብዙ ሺዎች ናቸው ከቤት ንብረታቸው የተፈናቀሉት። መጪውን የክረምት ዝናብ ስናስብ ደግሞ ሕዝቡ የበለጠ እንደሚሰቃይ ስለሚገባን ያስጨንቀናል። ስለዚህ ውጊያውን ለማስቆም የሚያስችል መፍትሄ ማግኘቱ አማራጭ የሌለው ግዴታ ይሆናል። ለሱዳንና ለደቡብ ሱዳን ሕዝብ ሰላም የሚመጣበትን መንገድ ማግኘት አለብን። በጎረቤት ቡሩንዲ የተፈጠረው የፖለቲካ ቀውስም በጣም አሳስቦናል ብለዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ ችግሩን የፈጠሩት ደግሞ ራሳቸው ፕሬዚደንቱ ናቸው ይላሉ። ብዙ አዎንታዊ ተግባራት አከናውነው የተመሰገኑትን ያህል ሁኔታዎች በአሁኑ ጎዳና ከቀጠሉ ግን ቅርስ አይኖራቸውም፣ ይወድማል ብለዋል። አዎን፣ በቡሩንዲ የቀጠለው ሁኔታ በጣም አሳስቦናል። ችግሩን የፈጠሩት ደግሞ ለሶስተኛ የስራ ዘመን ለመመረጥ ጥረት የያዙት ፕሬዝዳንት ናቸው። ይህ ደግሞ ግልጽ የፖለቲካ ውሳኔ ነው ብለን ነው የምናምነው። ከአካባቢውና ሌሎች ሀገሮች በተደጋጋሚ የሚንሰባው ነገር ውሳኔው ከህገ መንግስት ጋር የተያያዘ ነው የሚል ነው። በብሩንዲ ህገ መንግስት ውስጥ ግን ፕሬዝዳንቱ ለሶስተኛ ጊዜ መወዳደር ይችላሉ የሚል አንቀጽ አንድም ቦታ ላይ የለም። ይሄ ራሳቸው ፕሬዝዳንቱ የደረሱበት ውሳኔ ነው። ሀገሪቱ ላይ አደጋ ሊያስከትል እንደሚችል መታወቅ ይኖርበታል። ፕሬዚዳንቱ ሀገራቸው ውስጥ ሰላም የማስፈን ጥሩ ቅርስ አስመዝግበዋል፣ ወደፊት አራምደዋታል ብሩንዲን። ሁኔታው በአሁኑ መንገድ ከቀጠለ ግን ሁሉም ፈራሽ ነው። ህገ መንግስቶቻቸውን እየቀየሩ የስልጣን ዘመናቸውን ለማራዘም የሚፈልጉ የአፍሪካ መሪዎች እየተበራከቱ መምጣት ሌላው የአህጉሪቱ አብይ ችግር መሆኑንም አውስተዋል። የአሜሪካኗ ባለሥልጣን የዩናይትድ ስቴትስ ፖሊሲም እንደማይደግፋቸው ይናገራሉ። ቶማስ ግሪንፊልድ ከባልደረባችን አኒታ ፓወል ጋር ባደረጉት ቆይታ ፖሊሲያችን ግልጽ ነው። ህገ መንግስቱን እየለወጡ የስልጣን ዘመናቸውን ለማራዘም የሚፈልጉ ፕሬዚዳንቶችን አንደግፋቸውም። አንዳንድ ሀገሮችማ እንዲያውም የስልጣን ዘመን ገደብ የላቸውም። እነርሱንም እንቃወማለን። በአንድ ሀገር ውስጥ ዲሞክራሲ እንዲያብብ ከተፈለገ የመንግስት መለወጥ፣ በየጊዜውም የመንግስታት ሽግግር መኖር አለበት። አንድ ሀገር ወይም ስልጣን ላይ ያለ መሪ ራሱን ለመጥቀም ሲል ብቻ ህገ መንግስቱን ከቀየረ ግን በግልጽ እንነግረዋለን፣ እንቃወማለን። ይህንን አቋማችንን ባገኘነው አጋጣሚ ሁሉ በግልጽ ተናግረናል። ከአካባቢው ሀገሮች የምናገኘው ምላሽም አበረታች ነው። ኢኮዋስ ማለትም የምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች ለምሳሌ ፕሬዚዳንቶቻቸውን የስልጣን ዘመናቸውን እንዲያራዝሙ የሚያደርግ ህግ ሊያወጡ እንደሆነ አውቃለሁ። እስካሁን ይፋ አልተደረገም፣ ነገር ግን ጥሩ ጅማሮ ነው። ወደ አኒታ ፓውል የመጨረሻ ጥያቄ ይሆናል የምናልፈው። ኤዩ ታማኝነት አለ ወይ ስትል ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማቷ ለሊንዳ ቶማስ ግሪንፊልድ ወዳቀረበችው በእርግጥ እንጂ ሲሉ ነው የሚጀምሩት። አዎ በእርግጥ እንጂ፣ ኤዩ የሚታመን ድርጅት ነው። እንደ ተባበሩት መንግስታት ሁሉ የአፍሪካ ህብረትም የተመሰረተው በአባል ሀገሮች ነው። አባል ሀገራቱ ደግሞ ነጻና ሉዓላዊ ናቸው። ስለዚህ ኤዩም እንደተባበሩት መንግስታት አባላቱን በአንድ ላይ በማምጣት ለውስብስብ ጉዳዮች መፍትሄ እንዲፈልጉ የማድረግ ተመሳሳይ ኃላፊነት አለው። በዚህ ረገድ ደግሞ ስኬቶችን ያስመዘገቡበት ጊዜ አለ። ለምሳሌ ሊቀመንበሩ ዙማ ለሦስተኛ የሥራ ዘመን ፈላጊ ፕሬዝዳንቶች ጠንካራ ማስጠንቀቂያ ማውጣታቸው ያስመዘግናቸዋል። ኤዩ የአፍሪካ መሪዎች ለኢኮኖሚ እድገት ድጋፍ እንዲሰጡና በሚሊዮኖች ለሚቆጠሩ ወጣቶች ስራ እንዲፈጥሩ፣ የሴቶች መብት እንዲከበሩና አህጉሪቱ ውስጥ የሚካሄዱ ውጊያዎች እንዲቆሙ ያደረጓቸው ጥረቶች ሁሉ የሚመሰገኑ ናቸው። ድርጅቱ በዚህ አኳያ ያደረጋቸው ጥረቶች መቶ በመቶ ተሳክተዋል? የለም። ሀምሳ ከመቶስ አላውቅም። የማውቀው ግን ጠቃሚ ድርጅት መሆኑን ገና ብዙ ስራ ወደፊት እንደሚጠብቀው ነው የድርጅቱን የሁለት ሺ አስራ ስድስት አጀንዳዎች ስናይ ደግሞ አህጉሪቱ ውስጥ ጠንካራው ተቋም እንደሚሆን እንገምታለን። ሌላው ደግሞ ከዚህ የጆሀንስበርግ ጉባኤ በፊት በሌሎች ሶስት የአፍሪካ መሪዎች ስብሰባ ላይ ተገኝቻለሁ። ይህም ከበርካታ የተለያዩ መሪዎች ጋር ተገናኝቼ ለመነጋገር እድል ሰጥቶኛል። በስብሰባ ይሁን በእራት ማዕድ ዙሪያ ስንገናኝ በጋራ በሚያሳስቡን ጉዳዮች ላይ እንወያያለን። ከመሪዎቹ ጋር ብቻም ሳይሆን ከልዩ ልዩ የተባበሩት መንግስታት ልዩ ተጠሪዎች ጋር እንገናኛለን። በዚች በሁለት ቀናት ጊዜ ውስጥ ከነዚህ ሁሉ መሪዎች፣ ውጭ ጉዳይ ሚኒስትሮች፣ የድርጅት ኃላፊዎች ጋር ተገናኝቶ መነጋገሩ በጣም ጠቃሚ ሆኖ አግኝቸዋለሁ። ቪኦኤ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጋር ያደረገው ውይይት በዚሁ ያበቃል።